የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልን አድማጮች፣ የማኅበራዊ መገናኛ ዘዴዎች ቅኝት መሰናዶ ተጀምሯል። እሸት የበቀለ ነኝ። አብራችሁን ቆዩ። ትናንት ታኅሳስ 23 ቀን 29 ዓ.ም የአድዋ ድል ለ121ኛ ጊዜ አዲስ አበባ ላይ ሲከበር እንዲህ በወጣቶች ፉከራ ደምቆ ነበር። ፌስቡክና ትዊተርን በመሳሰሉ የማህበራዊ መገናኛ ዘዴዎች የተሰራጩ ምስሎች ይህንኑ አሳይተዋል። በዕለቱ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና የቀድሞው የደቡብ አፍሪካ ፕሬዚዳንት ታቦ ምንቤኪ ከፕሬዚዳንት ሙላቱ ተሾመ ጋር አድዋ ላይ ነበሩ። የበዓሉን አከባበር ችላ ብሏል እየተባለ የሚተቸው የኢትዮጵያ መንግሥት አድዋ ላይ ገነበዋለሁ ያለው ግን ደግሞ ታቅዶ የተዘነጋው የፓን አፍሪካን ሙዚየም ሀሳብ ሆኖ እንደማይቀር ፕሬዚዳንቱ ተናግረዋል። ፕሬዚዳንት ሙላቱ ተሾመ ከአዲስ አበባ 809 ኪሎ ሜትር ተጉዘው ባደረጉት ንግግር የአድዋ ድል የአንድነትና የመተባበር ውጤት ነው ሲሉ ተደምጠዋል። የአድዋ ድል ለሀገራችን ልዩ የታሪክ ምዕራፍ መክፈቻ ሲሆን በወቅቱ በኢትዮጵያ የአመራር ጥበብ በተግባር የታየበትና የመላ ኢትዮጵያውያን ዘመን የማይሽረው የአንድነትና የመተባበር ጥረት ውጤት ነው። አድዋ የመላ ኢትዮጵያውያን የትብብርና አንድነት ውጤት ነው ስንል በሰዓት አረር ፊት ቆመው ከተዋጉት አርበኞች አባቶቻችን እስከ ድንኳን ተካይ ከስንቅና ትጥቅ አቀባይ እስከ ቤተ እምነት ጸሎት አድራሾች ጉልበት ያለው በጉልበቱ ጉልበት የሌለው በጸሎቱና በአቅሙ ለአንዲት ሀገር በጋራ ጣራና ግድግዳ የሆነው የተሟላች ኢትዮጵያን ማቆም የቻሉ መሆኑን በማሰብ ነው። ፕሬዚዳንቱ አድዋ የአንድነትና የመተባበር ውጤት ነው ይበሉ እንጂ ለማህበራዊ ድረገጽ ተጠቃሚ ኢትዮጵያውያን አወዛጋቢ ርዕሰ ጉዳይ ሆኖ ከርሟል። የፖለቲካ አቀንቃኙ ዶክተር ጸጋይ አራርሳ አድዋ የጥቁር ሕዝብን ነጻነት ለመጠበቅ የተደረገ የጥቁር ሕዝብ ጦርነት አድርጎ ማክበር ስህተት ነው ሲል ይተቻል። መኖሪያውን በአውስትሬሊያ ያደረገው ዶክተር ጸጋዬ በፌስቡክ ማህበራዊ ድረገጹ ባሰፈረው ሽንጥ ረዥም ጽሁፍ አድዋን ለማክበር ትክክለኛ ምክንያቶች አሉ ይበል እንጂ በአድዋ ታሪክ ትንታኔ ፈጽሞ እንደማይስማማ ይተቻል። እንደ ዶክተር ጸጋዬ አባባል አድዋ በቅኝ ገዥዎች መካከል የተደረገ ፍልሚያ ነው። አድዋ የጥቁር ህዝቦች ኩራት ነው ብሎ ማለት ታሪካዊ እውነትን ማዛነፍ ነው የሚለው ዶክተር ጸጋዬ የአፍሪቃን ሉዓላዊነት ለመጠበቅ መስዋዕት የሆኑትን መዘከር ተገቢ መሆኑን ግን አስፍሯል። ሰናይት እሸቴ በበኩሏ አድዋ አንድ ድል ብቻ አይደለም። አድዋ የጥቁሮች ድል ብቻ አይደለም። ይልቁንም የሰውን ልጅ ሰው አይገዛም ሲል የሰውን ተፈጥሯዊ ባህሪ ያልገዛም ባይነትን ስሜት ያስመሰከረ ጠላትን ቪቫ ምኒልክ ቪቫ ጣይቱ ብሎ ያስዘመረ ጀግንነት ነው ጠላትን ለመወደስ አፍን ያስከፈተ አውሮፓውያን በውዴታ ግዴታ ልጃቸውን ምኒልክ ብለው እንዲሰይሙ ያስገደደ ሺህ ምንተሺህ ድል ነው። አድዋ የማይነጥፍ የድል ዛፍ፣ የማያልፈው የታሪክ መንገድ አድዋ ስትል ሀሳቧን አስፍራለች። የቀድሞው የአዲስ ነገር ጋዜጣ ባልደረባ መስፍን ነጋሽ ይህ በድል መንፈስ በእልልታ ብቻ ሳይሆን በአርምሞ ጭምር የሚከበር ቀን ነው ብሏል። ስለ አድዋ በጻፈው የፌስቡክ ጽሁፍ የራስ ክብር ቀን ነው፣ የአገር ክብር ቀን ነው ይላል መስፍን። አድዋ ጊዜ የማያልፍበት የክብርና የትብብር እርሾ ነው። አገርን የሚጠሉ ይህ እርሾ አይጥማቸውም። አድዋ ስለምን የፍጽምናችን መጀመሪያና መጨረሻ አልሆነም እያሉ መብሰልሰል አገር የማስተዳደርንና የታሪክን ውስብስብነት አሳንሶ ከመመልከት የሚመጣ ነው። ታሪክና ባለታሪኮች አይመርመሩ ማለት አይደለም፣ ግን ሁሉም መርማሪና አስተማሪ አይሆንም። የአዝማቾቹ አውራ ዳግማዊ አጼ ምኒልክ ለባለድል አዝማቾች የሚሰጠው ክብርና ውዳሴ ሁሉ የተገባው ነው። ዘማች ያለ አዝማች ምንድን ነው ቢሉ፣ በዕለት ረሃቡ የሚመራ ተራ የገበያ ህዝብ ነው። ቁርጠኛውና ታማኙ የአድዋ ሰራዊት ለባለድል ሰራዊት የሚሰጠው ክብርና ውዳሴ ሁሉ ይገባዋል። አዝማች ያለ አዝማች ምንድን ነው ቢሉ፣ ብቻውን የሚቆዝም ጎልማሳ ነው ሲል ጽፏል። አድዋን በንግስናቸው የመሩት አጼ ምኒሊክ የሚሰጣቸው ዋጋና በጦርነት ውስጥ ያላቸው ሚና ሌላው አወዛጋቢ ጉዳይ ሆኖ ቀርቧል። መርከብ ነጋሽ በፌስቡክ ያሰፈረው አድዋ ምኒልክና የባህረ በር የተሰኘ አጭር ጽሑፍ ለዚህ ሁነኛ ማሳያ ይመስላል ምኒልክ ከአድዋ በኋላ ወደፊት ያልሄደውና ባህር በር አልባ ሀገር ያደረገን ከድል በኋላ ሞዴሬሽን ስለሚያስፈልግ ነው ሰራዊቱ የተዳከመ የሚበላውን ያጣ ስለነበረና ከዛ ቢቀጥል የተገኘውን ድል አደጋ ላይ የሚጥል ሊሆን ስለሚችል ነው የሚል መከራከሪያ አለ አይዋጥልኝም ይላል መርከብ እንደ እኔ እንደ እኔ ይላል መርከብ። እንደ እኔ እንደ እኔ የምንሊክ አድዋ ላይ ማቆም ከምንሊክ ጠባይና ለባህር በር ካለው ወይም ከነበረው ዝቅተኛ ግምት የመነጨና አካባቢያዊ ፖለቲካን በደንብ ካለመረዳት የመጣ ይህ በበኩሉ ምንሊክ የሸዋ ንጉሥ ስለነበረና ለአንድ ፓወር ስለነበረ የመጣ ይመስለኛል። የምንሊክን የክተት ጥሪ በማየት ብቻ ይህንን መገመት ይቻላል ሲል ሐሳቡን ገልጧል። በማኅበራዊ ድረገጾች በንጉሱ ላይ ከቀረቡት ትችቶች መካከል ጀኔራል ሸምሱ ቢረዳ ኢትዮጵያ ውስጥ ውትድርና ግዳጅና አፈሳ የተጀመረው በምኒልክ ዘመን ነው የሚለው ይገኝበታል። ንጉሱ የባሪያ ንግድን በአዋጅ ማቆማቸውን ጠቅሰው የሚያሞግሷቸው የመኖራቸውን ያክል ራሳቸው በንግዱ ተሳትፈዋል የሚል ወቀሳም አለባቸው። በማኅበራዊ ድረ ገጾች ለንጉሱ የሚቀርቡ ሙገሳዎችም የሆኑ የሚሰነዘሩባቸው ወቀሳዎች የኢትዮጵያ ፖለቲካና የታሪክ አረዳድ ሰፊ ልዩነት ማሳያ ናቸው። የኢትዮጵያን አንድነትና የዘውጌ ፖለቲካን የሚያቀነቅኑት ወገኖች ጥልቅ ልዩነት ከሚታይባቸው ርዕሰ ጉዳዮች መካከል የአድዋ ድልና የምንሊክ ተክለ ስብእና ሁነኛ መገለጫዎች ናቸው። ጦማሪው በፍቃዱ ኃይሉ ቢሊሱማ አድዋ በሚል ርዕስ ያሰፈረው ጽሁፍ አነጋጋሪ ሆኖ ነበር። ዳግማዊ ምንሊክ በዘመናቸው በኢትዮጵያ ከነበሩት የተሻለ ብልህና ኃያል ንጉስ ነበሩ። የእርሳቸው ህልም ከአያት ቅድማ አያቶቻቸው የወረሱት ትልቅ ግዛት የመመስረት ህልም ነበር እንጂ ጽድቅን ማድረግ አልነበረም። ከህልም አንጻር እንደ እርሳቸው የተሳካላቸው የለም የሚለው በፍቃዱ ንጉሱ በታሪክ አጋጣሚ የአድዋ ድል ባለቤት ሆነዋል ሲል አስተያየቱን አስፍሯል። በፍቃዱ ዳግማዊ አጼ ምኒሊክ የሚባልላቸውን ያክል እምያል ነበሩም። ለንግስናቸው ቀናተኛ ነበሩ። የተቃወሟቸውና ያልገበሩላቸው ላይ የማያዳግም እርምጃ የሚወስድ ሰራዊት ይልኩ ነበር። ንጉሰ ነገስትነትን ለመቆናጠጥና ለማጠናከር እየተጣደፉ ባለበት ወቅትም ነው ለአይቀሬው የአድዋ ጦርነት ሰበብ የሆነውን የውጫሌ ውል ከነ ስህተቱ የፈረሙት። ከነ መኳንንቶቻቸው ባሪያ አሳዳሪም ነበሩ። ባሪያ ንግድ ውስጥም ነበሩበት። ለባርነት ይሸጡ የነበረው ደግሞ የገዛ ዜጎቻቸውን ነበር ሲል አስተያየቱን ገልጧል። በእሱ አባባል አድዋ ለኢትዮጵያውያን ቀስ በቀስ የምናሸንፈው የራሳችንን ጨቋኝ የመምረጥ ዕድል የሰጠን ነው። በፍቃዱ በዚህ የፌስቡክ አስተያየቱ በርካታ ትችቶች ቀርበውበታል። እዚያው ፌስቡክ ላይ በኢትዮጵያ ዘመናዊ ታሪክ ውስጥ የዳግማዊ አጼ ምኒልክን ያክል ትልቅ ፕሮፓጋንዳ የተከፈተበት መሪ የለም የሚለው ዮና ብር ነው። አጼ ምኒልክ እንደ ማንኛውም የዘመናቸው ነገስታት አልገብር ያሏቸውን ህዝቦች በኃይል አስገብረዋል። በዚህም የኃይል እርምጃ የተጎዱ ወገኖቻችን አሉ። ይህንን ማንም ሊክድና ሊያስተባብል አይችልም። ሆኖም ግን አጼ ምኒሊክ በዘመናቸው ከነበሩ መሪዎች በጣም የተሻሉ ቅን፣ ግልጽ፣ ሩህሩህና አሳታፊ መሪ እንደነበሩ መካድ አለማወቅ ብቻ ነው። አጼ ምኒሊክ ኢትዮጵያን በመመስረታቸውና ነጻነት ስለሰጡን እናከብራቸዋለን እንጂ የፈጸሙት ግፍ የለም ለማለት አይደለም። በደንብ አለ። ግን ደግሞ እሳቸው ብቻ የተለየ ግፍ የፈጸሙ ይመስል ስማቸውን አትጥሩ ማለት እብደት ነው ሲል ዮናብር ሀሳቡን ገልጧል። የአድዋ ድል 121ኛ ዓመት ሲከበር ሀብቴ ዲነግዴን ባልቻ ሳፎ አሉላ አባ ነጋን ነጋን የመሳሰሉ የዘመኑ የጦር አበጋዞች አብረው መነሳታቸው አልቀረም። የንግሥት ጣይቱ ብጡል ፎቶግራፎችና ንድፎች ከታሪካዊ መጽሐፍትና ተውኔቶች የተቀነጨቡ ንግግሮች በማህበራዊ ድረገጾች በብዛት ተሰራጭተዋል። በዚህ ሳምንት የኢትዮጵያውያንን ቀልብ ከሳቡ ርዕሰ ጉዳዮች መካከል ባለፈው እሁድ የተካሄደው 89ኛው የአካዳሚ ሽልማት ይገኝበታል። ኦስካር በሚል መጠሪያው የበለጠ በሚታወቀው በዚህ ሽልማት ኢትዮጵያ ተወልዳ አየርላንድ ያደገችው ሩት ነጋ እጩ ሆና መቅረብ ለበርካቶች አስደሳች ነበር። ምስሎቿና ቅንጭብጫቢ የህይወት ታሪኳ በማህበራዊ ድረገጾች ሲሰራጩ ተስተውለዋል። በስመጥሩ የልብስ ቅድ ባለሙያ ቫለንቲኖ ጋራቫኒ የተዘጋጀ ቀይ ዠርጋጋ ቀሚስ ለብሳ እሁድ ዕለት የሽልማት ስነስርዓቱን የታደመችው ሩት በአለባበሷ ቀልብ ከሳቡት እንስቶች ጎራ ነበረች። ሩት ለኦስካር በታጨችበት የምርጥ እንስት ተዋናይት ዘርፍ ኤማ ስቶን አሸናፊ ሆናለች። በመጨረሻ የምንመለከተው በዶይቼ ቨለ የፌስቡክ ማህበራዊ ድረገጽ ያደረግነውን ውይይት ይሆናል። በዴሞክራሲያዊ መንገድ ተመርጠው በሰላም ስልጣን ያስረከቡ አፍሪቃውያን መሪዎችን የሚሸልመው የሞ ኢብራሂም ፋውንዴሽን ዘንድሮም መስፈርቶቼን የሚያሟላ እጩ አላገኘሁም ብሏል። ጉዳዩን ለውይይት ወደ ፌስቡክ ወስደኑ ነበር። የዶይቸ ቨለ አድማጮች እንደዚሁም የማህበራዊ ድረገጽ ተከታታዮች ሀሳባቸውን አቀብለውናል። በዋትሳፕ በድምጽ ከደረሰን አስተያየት እንጀምር። ራህማን እስሮ እባላለሁ። የአፍሪካ መሪዎች ለስልጣን ያላቸውን ጥምና ፍቅር ከምንናገረው በላይ የሚያሳዩ ተግባር ይበልጣል። እንግዲህ በመጀመሪያ ደረጃ በዲሞክራሲያዊ መንገድ ተመርጠው ስልጣን ስለሚያዛቸው ማውራት እራሱ አስፈልግም። አብዛኞቹ የመጡበትን መንገድ እናውቃለንና ወይ በመፈንቅለ መንግስት ለማፈሰው አሊያን በውርስ ካልሆነ በጉልበት የተቆናጠጡ ናቸው። ዛሬ ዛሬ የአፍሪካ መሪዎች ከስልጣን ላይ ሲወጡ ማስትሽ እየተቀበሉ እንደ እንደዚህ ለመላቀቅ የከበዳቸው ብለን በራሳችን መሪዎች እስከ ማላቀቅ ደርሰናል። የሆነ ሆኖ የአፍሪካ መሪዎች እና የአፍሪካ ህዝቦች አብዛኞቹ ሳይተያዩ የሚተላለፉ ናቸው። ህዝባቸው በሰላም ከመምራት ይልቅ በአፈሙዝ ማስፈራራት የሚቀናቸው ለስልጣናቸው ምንም ከማድረግ የማይታቀቡ አምባገነኖች ስለመሆናቸው ከኛ በላይ መስካሪ የለም። መቼስ እኔን የገረመኝ ለሞ ኢብራሂም ፋውንዴሽን ለውድድሩ ማመልከቻ ያስገቡ መሪዎች መኖራቸው ራሱ ገርሞኛል። ገና ብዙ ስራ እንዳለ እንደ አህጉርም እንደ ሀገርም ይጠበቅብናል። አንድ ፓርቲ ሙጥኝ ብሎ ህዝቡን ሀያና ከሀያ አመት በላይ መግዛት ማክተም ይኖርበታል። በጣም ትልቅ ስራ ነው የሚጠበቅብን እንደ አህጉር እየታማን መኖር የለብንም እኛም እየተጨነቅን መኖር የለብንም እያፈርን ማለት ነው። በርካታ አስተያየት ሰጪዎች የጋናው የቀድሞ ፕሬዚዳንት ለዚህ ሽልማት ብቁ ናቸው የሚል እምነት እንዳላቸው ሀሳባቸውን ገልጠዋል። በትክክል አፍሪካ ውስጥ መታሰብ የለበትም። የማፊያ ጥርቅም ያለባት ብቸኛዋ አህጉር ስልጣን ይዘው ከአምስት ሚሊዮን ብር በላይ እያገኙ እንዴት ይለቃሉ? ስልጣን ቢለቁ የት ይገባሉ? ህዝቡ አይለቃቸውም። በሰላም ስልጣን የሚያስረክብ የአፍሪካ መሪ የለም። ለወደፊትም የሚኖር አይመስለኝም። ሁሉም የአፍሪካ መሪ ስግብግብ፣ ራስ ወዳድ፣ በዝባዥ፣ ጨቋኝ መሪ ናቸው። ከአፍሪቃ መሪዎች ውስጥ ምናልባትም አሁን ባለው ዴሞክራሲያዊና ነፃ ምርጫ አካሂደው ሂደቱን ለመጀመር ጥረት ከሚያደርጉ መሪዎች ውስጥ የጠቀስን እንደሆነ የሶማሊያው ተመራጭ ፕሬዚደንት መሐመድ አብዱላሂ እና የማሊው አዳማ ባሮ ይሆናሉ ብዬ ተስፋ አድርጋለሁ የሚሉ አስተያየቶች ከተለያዩ አድማጮቻችን በዋትሳፕ በኩል ደርሰውናል። በነገራችን ላይ የስላቅ አስተያየቶችም አልጠፉም። የቀድሞው የኢትዮጵያ መሪ መንግስቱ ኃይለማርያም፣ የቀድሞ ፕሬዚዳንት ግርማ ወልደ ጊዮርጊስ ና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የጠቆሙ አድማጮች አሉ። በነገራችን ላይ ኃይለ ማርያም ደሳለኝ ስልጣን ላይ በመሆናቸው መወዳደር አይችሉም። አድማጮች፣ የዛሬው መሰናዷችን ጠናቋል። እሸት የበቀለ ነበርኩ። ጤና ይስጥልኝ።